ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የአርብ መስከረም 8 2013 ዓ ም ዝግጅታችን ጀመረ። ቅድመ ሁኔታዎች ተሟልተው ምርጫ ሊካሄድ እንደሚችል የጤና ሚኒስቴር አስታወቀ። ከዚህ በፊት ከነበረው የምርጫ ሂደት በተለየ መልኩ የኮቪድ-19 መከላከልን ከግምት ውስጥ ያስገባ የምርጫ ስነ ምግባር ደንብና ማስፈጸሚያ መመሪያዎችን ማዘጋጀትና በተዘጋጁት ዝርዝሮች መሰረት በሁሉም ደረጃ በበቂ ዝግጅቶች ወደ ትግበራ መግባት ያስፈልጋል። በዚህ ሂደት ውስጥ በአንዳንድ ቦታዎች ላይ ከፍተኛ የሆነ የወረርሽኝ ስርጭት ከተከሰተ በተለየ ሁኔታ መታየት ሊያስፈልገው እንደሚችል ታሳቢ ማድረግ መዘጋጀት ያስ የጤና ሚኒስትር ዶክተር ሊያ ታደሰ ናቸው፣ ዛሬ ለተወካዮች ምክር ቤቱ ከሰጡት ማብራሪያ የተወሰደ ነው። በአብይ ርዕስ ዘገባለን። ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ! የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። ስርጭታችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። ጤና ይስጥልኝ እንደምናመሻችሁ፣ አድማጮች። ዜናዎቹን የማሰማችው ቆንጅ ይታየነኝ። ማምሻውን በደረሰን የኢትዮጵያ የኮቪድ-19 ይዞታ መረጃ ይሆናል የምንጀምረው። ባለፈው የ24 ሰዓት ጊዜ ውስጥ 8 ሺህ 221 ሰዎች ተመርምረው 602 ሰዎች ላይ ቫይረሱ መገኘቱን የጤና ሚኒስቴር አስታውቋል። 339ኙ አዲስ አበባ ውስጥ የተገኙ ሲሆኑ የተቀሩት በተለያዩ የሀገሪቱ አካባቢዎች በተካሄዱ ምርመራዎች የተገኙ ናቸው። በዚሁ በ24 ሰዓት ጊዜ ውስጥ የ12 ሰዎች ህይወት በኮቪድ-19 ምክንያት ማለፉን በሙሉ አዲስ አበባ ውስጥ የተገኙ መሆናቸውንም ነው ጨምሮ የገለጸው። እስካሁን በኮቪድ ሳቢያ የሞቱት 1072 የደረሱ ሲሆን በአጠቃላይ በቫይረሱ መያዛቸው የተረጋገጠው 67515 ሆኖ ከዚያ ውስጥ 27638ቱ ሙሉ በሙሉ ያገገሙ መሆናቸውን የጤና ሚኒስቴር ጨምሮ አብራርቷል። በእስራኤል የኮቪድ-19 ተጠቂዎች ቁጥር በከፍተኛ ሁኔታ እየጨመረ መምጣቱን ተከትሎ በአሁኑ ጊዜ በቀን ወደ አምስት ሺህ የሚጠጉ እየተመዘገቡ መሆናቸው የተሰማ ነው። በዚህም የተነሳ የሀገሪቱ መንግስት ከዛሬ አርብ ጀምሮ ለሶስት ሳምንታት የሚጸና የእንቅስቃሴ እገዳ አውጥቷል። በርካታ ሆስፒታሎች ለኮቪድ ሕሙማን የሚያውሉት አልጋ እንደሌላቸው እየተናገሩ ናቸው። ቫይረሱ በሀገሪቱ ዙሪያ መሰራጨቱ ቢገለጽም በአብዛኛው የተጎዱት ግን አጥባቂ አይሁዶችና አረቦቹ የሀገሪቱ ዜጎች አካባቢዎች እንደሆኑ ተገልጿል። ከኢየሩሳሌም ሊንዳ ግራድስቲን ያጠናቀረችው ዘገባ አለ። ደረጀ ደስታ ያቀርበዋል። ለወትሮ ቢሆን ክሮሽ ካሽና በፊት ለአይሁድ አዲስ ዓመት በምዕራብ ኢየሩሳሌም የሚገኘው የግንብ ግድግዳ በብዙ ሺህ ምዕመናን ይሞላ ነበር። በዚህ ዓመት ግን የተቀደሰው ስፍራ ተራርቀው ተበታትነውና የዚግዛግ ቅርጽ ሰርተው በሚታዩት ሰዎች ተሞልቷል። ይህ አዲሱ የእንቅስቃሴ ገደብ መጪውን አውደ ዓመት ምን እንደሚያስመስለው ለመገመት ያስችላል። ከመነሻው ጀምሮ አጥባቂዎቹ ኦርቶዶክስ አይሁዶች በቫይረሱ ክፉኛ የተጠቁ የማህበረሰብ ክፍሎች መሆናቸው ይታወቃል። ከእስራኤል ሕዝብ አንድ አምስተኛውን እጅ የያዙት አረቦቹ እስራኤላውያንም አካላዊ መራራቅ በሌለበት ሁኔታ ውስጥ በርካታ የሰርግ ዝግጅቶችን በማድረጋቸው ለቫይረሱ መስፋፋት አስተዋጽኦ አድርገዋል። የኡም አልፋም ከንቲባ ዛኪ ኢግባሪያ እንዲህ ይላሉ። አሁን የየዕለቱ ሪፖርት እንደሚያሳየው የኮሮና ቫይረስ ወረርሽኝ ስለተባባሰ እጅግ አደገኛ ነገር ሆኗል። ሰዎችን አስጠንቅቀናል፣ ትኩረት ግን አልሰጡትም። አንዳንዴማ መመሪያውን ሁሉ ችላ ይሉታል። አሁን ባለሥልጣናት ሁኔታውን ለሕዝቡ አበክረው እንዲናገሩ እንጠይቃለን። ለራሳቸው ሲሉ ሁኔታውን በቁጥጥር መዋል አስፈላጊ መሆኑ ሊገባቸው ያስፈልጋል። የማህበራዊ እንቅስቃሴዎችን ለመግታት የተላለፈው ውሳኔ ገበያዎችን፣ የመንግሥት ጽህፈት ቤቶችን እና በርካታ የንግድ ድርጅቶችን ያካትታል። ምግብና መድኃኒት ለመግዛት ብቻ ካልሆነ ሰዎች መንቀሳቀስ የሚችሉት ከቤታቸው በ500 ሜትሮች ውስጥ ብቻ እንደሆነም ተዘግበዋል። የእስራኤል ብሔራዊ ፖሊስ ቃል አቀባይ ሚኪ ሮንፊልድ እንዲህ ብለዋል። The preparations being made by the ዝግጅቱ የመንግስትን ውሳኔ ተግባራዊ ለማድረግ በብዙ ሺህ የሚቆጠሩ የፖሊስ መኮንኖችን ጨምሮ የእስራኤል ብሔራዊ ፖሊስን በማሰማራት ተጀምሯል። በመላ ሀገሪቱ በሚገኙ ሁሉም ዞኖች የተጣለው የእንቅስቃሴ ገደብ እንዲከበር ይደረጋል። የእስራኤል መሪዎች የእንቅስቃሴ ገደቡን ውሳኔ ያስተላለፉት ባለፈው መጋቢትና ሚያዝያ ወር ላይ ሲሆን በዓለም ላይ የቫይረሱን ወረርሽኝ ለመግታት ቀድመው ከተወሰዱት እርምጃዎች አንዱና የተሳካም ነበር። ይሁን እንጂ የእስራኤልን ኢኮኖሚ መልሶ እንዲያንሰራራ ለማድረግና ፋታም ለመስጠት መንግስት አብዛኞቹን ገደቦች ባለፈው ግንቦት እንዲነሱ በማድረግ የንግድ እንቅስቃሴዎቹ እንዲከፈቱ አድርጓል። ዩናይትድ ስቴትስ ውስጥ በተካሄደ የህዝብ አስተያየት ግምገማ ግማሽ ያህሉ ወይም 49 ከመቶ ዛሬ የኮሮና ቫይረስ ክትባት መጣ ቢባል አልከተብም ሲሉ ተናገሩ። 51 ከመቶ ደግሞ የተወሰኑት በደንብ ነው የምከተበው፣ ሌላው ደግሞ እከተብ ይሆናል ማለታቸውን ጥናቱ አመልክቷል። ፒው ሪሰርች ሴንተር የተባለ የምርምር ማዕከል በቅርቡ ባካሄደው ግምገማ ነው ይህን ያሳየው። አልከተብም ያሉት 49 ከመቶ ምክንያት ያደረጉት ክትባቱ ሊያስከትል የሚችለው የጎንዮሽ የጤና ጠንቅ ቢኖርስ የሚል ስጋት እንደሆነ ተናግረዋል። በህዝቡ ዘንድ ለኮቪድ-19 መከላከያ እንዲሆኑ እየተሰራባቸው ባሉ ክትባቶች ላይ ያለው አመኔታ እያሽቆለቆለ መምጣቱን ግምገማዎች ሲያሳዩ ሰንብተዋል። ባለፈው ግንቦት 72 ከመቶ እንከተባለን ብለው የነበረ ሲሆን ከዚያ በኋላ ነው እያሽቆለቆለ የመጣው። በዚህ ወር በእርግጠኝነት እከተባለው ያሉት 21 ከመቶ ብቻ እንደሆኑ ተመልክቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዩናይትድ ስቴትስ ትናንት ሐሙስ ፕሬዚደንት ዶናልድ ትረምፕና ዲሞክራቱ ተፎካካሪያቸው ጆ ባይደን አንዱ ሌላውን ለመሪነት ብቁ ያልሆነ በማለት ተካሰዋል። የሰባአራት ዓመቱ ዶናልድ ትራምፕ የሰባ ስምንት ዓመቱን ጆ ባይደንን ደካማ ያለቀላቸው ሲሉ ተደምጠዋል። የአእምሯቸው ይዞታም አንድ ነገር ሳት ያለው ሳይኖር አይቀርም ሲሉም ተሰምተዋል። ፕሬዝደንታዊ ምርጫው ሊካሄድ አርባ ስድስት ቀን ነው የቀረው። ሪፐብሊካኑ ፕሬዚደንት ዊስካንስን ውስጥ ባደረጉት የምርጫ ቅስቀሳ ባይደንን በህይወት መኖሩንም አያውቀውም ሲሉ ተሰምተዋል። ባይደን በበኩላቸው በፔንሲልቬኒያ የፕሬዝደንቱን የኮቪድ-19 አያያዝ እንዳለ ከምክንያት ውጪ የተዘበራረቀ ሲሉ ወንጅለዋል። ህዝቡ የመንግስቱን የራሱን የጤና ኤክስፐርቶች ሳይንስ ላይ የተመሰረተ ምክር እንዳያከብር እያበረታቱ ናቸው ሲሉ ባይደን ወንጅለዋል። ለአሜሪካ ህዝብ እውነቱን መናገር አለብን ያሉት ባይደን እኚህ ፕሬዚደንት ስልጣን መልቀቅ አለባቸው ሲሉም ተደምጠዋል። ፕሬዚደንቱ ቀደም አድርገው እርምጃ ቢወስዱ ኖሮ የብዙ ሺህ ሰዎች ህይወት ከኮሮና ቫይረስ ህልፈት ማዳን በቻሉ ነበር ያሉት ባይደን እያወቁ ምንም አለማድረጋቸው ከወንጀል የሚቆጠር ነው ሲሉ ተደምጠዋል። እንዲህ አይነት ኃላፊነት የጎደለው አስተዳደር አያለው ብዬ አስቤም አላውቅም ሲሉም ጆ ባይደን አክለው ተናግረዋል። የቀድሞ ምክትል ፕሬዚደንት ባይደን ፔንስልቬኒያ ሙሲክ ከተማ ላይ በሲኤንኤን ቴሌቪዥን በአንድ የስፖርት ሜዳ የመኪና ማቆሚያ ታዳሚው በየመኪና ሆኖ በተሳተፈበት የጥያቄና መልስ ዝግጅት ላይ በቀረቡበት በዚያው ሰዓት ፕሬዚደንት ትራምፕ ደግሞ ዊስካንስን ሞሲኒ የምትባል ከተማ ከኤርፎርስ ዋን አውሮፕላን ፊት ለፊት ቆመው ለደጋፊዎቻቸው ንግግር አድርገዋል። ፔንሲልቬኒያና ዊስካንስን በመጪው ምርጫ ሁለቱም ወገኖች ብርቱ ፉክክር የሚያደርጉባቸው ናቸው። በቅርቡ ፔንሲልቬኒያን አስመልክቶ በወጡ የሕዝብ አስተያየት ግምገማዎች በሕዝብ ድጋፍ መጠን ትራምፕ ባይደን ያላቸውን ብልጫ እያጠበቡ መምጣታቸውን ያሳያሉ። ሆኖም ባይደን አሁንም በአራት ነጥብ ይመሯቸዋል። ዊስከንስን ላይ ደግሞ በቅርቡ በተደረገ ግምገማ ባይደን ትራምፕን በሰባት ነጥብ ገደማ እየመሩ መሆናቸው ታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ፣ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎዋርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎዋርትስ እንዲሁም በናይል ሰዓት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ መስከረም 8 2019 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የኮሮና ቫይረስን ክትባት ለማምረት የሚካሄደው ጥናት ሙከራና ሥራ ሙሉ በሙሉ ግልጽ እንዲሆን ተጠይቋል። አሁን ስጋቶች አሉ። እንደ ስጋትም እንደ ተስፋም ስጋቶቹና ጭንቀቶቹ ምንድን ነው? ያ ሁሉም ወይ ድረስ አይድረስ ስለሆነ ክትባቱ በሰዎች ላይ በረዥም ጊዜ የሚያመጣው ችግር በደንብ አልተጠና ነው። ይሄ ፕሪክሊኒካል ኢቫሉዌሽን ነው የሚባለው ማለት በተለይ በእንስሳዎች ላይ የሚሰራው ሙከራ ከቅድመ የሰው ሙከራ ጋር የተያያዘ ዋናውና ሰፊው ስራ በደንብ እስካልተከበረ ድረስ ደህንነቱን አፍ ሞልቶ መናገር ያስቸግራል። ዶክተር አለማየሁ መኮንን የኢትዮጵያ ጤና አጠባበቅ ማኅበር ዋና ሥራ አስኪያጅ ናቸው። ዘገባለን አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ቅድመ ሁኔታዎች ተሟልተው ሀገር አቀፍ ምርጫ ማካሄድ እንደሚቻል ከጤና ጥበቃ ሚኒስቴር የቀረበለትን ሀሳብ የኢትዮጵያ የሕዝብ ተወካዮች ምክር ቤት ዛሬ አዳምጧል። የምክር ቤቱን የመጨረሻ ውሳኔ አውቆ ተገቢውን እርምጃ እንደሚወስድ ብሔራዊው የምርጫ ቦርድ አስታውቋል። መለስካቸው አማሃ ዝርዝሩን ይዟል። ጤና ሚኒስቴር ሚኒስትር ዶክተር ሊያ ታደሰ ዛሬ በሕዝብ ተወካዮች ምክር ቤት ቀርበው በኮቪድ-19 ምክንያት ተራዝሞ የነበረው ስድስተኛው ሀገር አቀፍ ምርጫ አንዳንድ ቅድመ ሁኔታዎችን አሟልቶ ማካሄድ እንደሚቻል ምክረ ሀሳብ አቀረቡ። ሚኒስትሯ በአሁኑ ጊዜ አገሪቱ ኮቪድ-19ን በተመለከተ ለመከላከል ያገኘችውን ተመክሮና የያላትን አቅም በግምገማ መልክ ካቀረቡ በኋላ ምርጫውን ለማካሄድ መደረግ ያለባቸውን ጥንቃቄዎች አመላክተዋል። ከዚህ በፊት ከነበረው የምርጫ ሂደት በተለየ መልኩ የኮቪድ-19ን መከላከልን ከግምት ውስጥ ያስገባ የምርጫ ስነ ምግባር ደንብና ማስፈጸሚያ መመሪያዎችን ማዘጋጀትና በተዘጋጁት ዝርዝሮች መሰረት በሁሉም ደረጃ በበቂ ዝግጅቶች ወደ ትግበራ መግባት ያስፈልጋል። በዚህ ሂደት ውስጥ በአንዳንድ ቦታዎች ላይ ከፍተኛ የሆነ የወረርሽኝ ስርጭት ከተከሰተ በተለየ ሁኔታ መታየት ሊያስፈልገው እንደሚችል ታሳቢ ማድረግ መዘጋጀት ያስፈልጋል። ምርጫ ቦርድ በዚህ አኳያ ያለው ዝግጁነት ምን እንደሚመስል የቦርዱን የኮሚኒኬሽን ኃላፊ ወይዘሪት ሶሊያና ሽመልስን ቪኦኤ ጠይቋቸው ነበረ በእኛ በኩል እንዳየኸው ዛሬ ተወካዮች ምክር ቤት መዋየቱ ሰምተናል። እኛም ጋር ያው ውሳኔው ይመጣል ብለን እንጠብቃለን። ተወካዮች ምክር ቤት ሲያጸድቀው ያው የፌዴሬሽን ምክር ቤት የሰጠው በተወካዮች ምክር ቤት ሲጸደቅ ከጸደቀ በኋላ ወደ ቦርዱ መጥቶ ቦርዱ ለምርጫ ዝግጅት እንዲያደርግ ውሳኔ ነው ከዚህ ቀደም የነበረው። ስለዚህ በተወካዮች ምክር ቤት ውስጥ ጸድቆ ያው የኢትዮጵያ ብሔራዊ ምርጫ ቦርዱ ሲመጣ በወደታ ተወያይቶ የሚቀጥሉት ሂደቶች መሆን አለባቸው የሚለውን ነገር ያው ያታወቃል ማለት ነው። ተጠሪነታችን ለኢትዮጵያ ተወካዮች ምክር ቤት ነው። ከተወካዮች ምክር ቤት የሚመጣው ውሳኔ መሰረት አድርገን የእኛን እንቅስቃሴዎች እ ለህዝብ እናሳውቅ ይሆናል። የጤና ሚኒስትሯ የተራዘመውን ሀገራዊ ምርጫ እንደገና ወደ እንቅስቃሴ እንዲሸጋገር ሊያደርግ የሚያስችል ፍንጭ ከመስጠታቸው ባሻገር ከጥንቃቄ ጋር እስከ ዛሬ የተገደቡ ማህበራዊ እንቅስቃሴዎች ሁሉ ሊቀጥሉ የሚችሉበትን ሁኔታዎች ለምክር ቤቱ ዘርዝረዋል። ከነዚህም መካከል የትምህርት ቤቶች መከፈትም አንዱ ነው። ትምህርት ቤቶችን መልሶ ለመክፈት ከግምት ውስጥ ሊገቡ የሚገባቸው ተብለውም በዓለም ጤና ድርጅት ከተቀመጡ መስፈርቶች መካከል የሚከተሉት ይገኙበታል። እስካሁን ባለው የኮሮና በሽታ ህጻናትን ምን ያህል እንደሚያጠቃ ና ህጻናት በሽታውን በምን ያህል እንደሚያስተላልፉ ያለው መረጃ፣ ትምህርት ቤቶች ባሉበት አካባቢ ያለው የበሽታው ስርጭት፣ የትምህርት ቤቶች ሁኔታ ና የኮቪድ-19 በሽታን ለመከላከል ና ለመቆጣጠር ያላቸው አቅም ናቸው። በመሆኑም ከላይ በተጠቀሱት ዋና ዋና መስፈርቶች መሰረት አስፈላጊውን ቅድመ ጥንቃቄዎች ባሟላ ሁኔታ ትምህርት ቤቶች እንደየአካባቢው የበሽታ ስርጭትና ተጨባጭ ሁኔታ ባገናዘበ መልኩ መክፈት ይቻላል። ምክር ቤቱ በቀረበለት ምክር ሀሳብ ላይ ከተወያየ በኋላ ለዝርዝር እይታ በተለይ ለወጣቶች ህፃናትና ማህበራዊ ጉዳዮች በተጓዳኝ ደግሞ ለፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴዎች መላኩ ታውቋል። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላሉ። በምስራቅ ኢትዮጵያ ሕገ ወጥ የገንዘብ እንቅስቃሴና ሕገ ወጥ ንግድን በመከላከል ከሀገር ውጭና በሀገር ውስጥ ያለአግባብ የተሰራጨ ሕገ ወጥ ገንዘብ ወደ ህጋዊ መስመር እንዲገባ ወይም ከገበያ ውጭ እንዲሆን በቅንጅት መስራት እንደሚገባ የምስራቅ ኢትዮጵያ አጐራባጭ ክልሎችና የጸጥታ ባለስልጣኖች ተናግረዋል። የሶማሌና የሐረሬ ክልሎች እንዲሁም የምስራቅ ኦሮሚያና የድሬዳዋ አስተዳደር ባለስልጣናት ከብሔራዊ ባንክ ከመከላከያ ሰራዊት የምስራቅ እዝና ከፌዴራል ፖሊስ አዛዦች ጋር ተወያይተዋል። በሌላ በኩል ጸጥታ አስከባሪዎች የግለሰቦችን ገንዘብ ያለአግባብ እየወሰዱ ነው የሚለውን ስሞታ ውድቅ አድርገዋል። አዲስ ቸኮል ተጨማሪ አለው። ክልሎቹ በየአካባቢያቸው ህገወጥ የገንዘብ ዝውውርና ህገወጥ ንግድ ለመቆጣጠር እየወሰዷቸው ያላቸውን እርምጃዎች ሪፖርት አቅርበው ውይይት አድርገዋል። ክልሎቹ የገንዘብ ዝውውር ቁጥጥር ለማድረግ ከነባሮቹ ባሻገር አዳዲስ ኬላዎች ማዘጋጀታቸውንም አስታውቀዋል። ከመረጃ አካላት ጋር በመተባበር ህገወጥ ንግድና ህገወጥ የገንዘብ ዝውውር የሚያካሄዱ አካላትም እየተለዩ ናቸው ተብለዋል። በዚህ ረገድ እስካሁን የክልሎቹ በቁጥጥር ስር ያለ ገንዘብ መጠንም ይፋ ተደርጓል። የፌዴራል ፖሊስና የመከላከያ ሰራዊት አመራሮችም በስራ ሂደት ከክልሎቹ የተደረገላቸውን ድጋፍና ያጋጥማቸውን እንቅፋቶች በመድረኩ አቅር አቅርበዋል። በውይይት መድረኩ ላይ ህገ ወጥ የገንዘብ አዘዋዋሪዎች በየጊዜው ስልታቸው ሊለዋወጡ ስለሚችሉ የመንግስት የጸጥታ አካላትም ከዚ አንጻር አካሄዳቸውን በየጊዜው መፈተሽ አለባቸው ተብሏል። በምስራቅ ኦሮሚያና በሶማሌ ክልል የጸጥታ ኃይሎች አርሶና አርብቶ አደሩን ገንዘብ ያለ አግባብ እየወረሱ ነው ተብሎ ቅሬታ እየቀረበ መሆኑን በማስመልከት የምስራቅ እዝ አዛዥ ጀኔራል ዘውዱ በላይ ጩኸቱ ሆን ተብሎ እየቀረበ ነው ብለዋል። የሶማሌ ክልል መነሻ አድርገው ምክንያታቸውን ያስረዳሉ። አሁን በአንዳንድ አካባቢ ጫጫ ታሰማለ። ትክክል አይደለም። ምንም እኛ ምንወርሰው እንትን አሁን አብዱላህም ሲያነሳው ነበረ። ይህ ጫጫታ ለጤና አይደለም። ስንት ብር ወስደን ነው አሁን በሶማሌ ክልል ጥየሉ፣ ስድስት መቶ ሺህ ብር፣ መቶ ስልሳ ሺህ ብር ትናንትና ደግሞ ሶስት ሚሊዮን ብር፣ እነዚህ ናቸው። ሌላ መለሰነ፣ እነዚህ እንዴት ያንጫጫሉ? ሆነ ብለው ነው ሆነ ብለው ገና እንዳንይዝ ነው ገና ጫጫታው፣ ገና አልተያዘ አልተጀመረም። ተኩስ አልተጀመረ ተኩስ አልተጀመረም። ገና የዘውዱ ስም ይጠለጠላል፣ የአብዱላህ ስም ይጠለጥ ገና ነው ተኩስ ብን። አሁን በአስር ሺዎች የሚቆጠሩ ዋጋ ያለው ሕገወጥ ሸቀጥ ወይም ኮንትሮባንድ ወደ ሀገር ውስጥ ለማስገባት ሲሉ በጸጥታ ኃይሉ ላይ ተኩስ መክፈት የለመዱ ሕገወጦች ወደፊትም በሚሊዮን የሚቆጠረውን ሕገወጥ ገንዘባቸውን ለማትረፍ ሲሉ ከስም ማጥፋት ባሻገር አቅማቸውን የፈቀደውን ሁሉ ብዙ ጥፋት ሊያደርሱ ስለሚችሉ ከወዲሁ መዘጋጀት ይገባል ብለዋል ጀኔራል ዘውዱ። ይሁንና በመመሪያ የተቀመጠውን መሰረት በማድረግ በነፍስ ወከፍ አንድ ሰው ይዞት ሊገኝ ከሚ ገባው ገንዘብ በላይ ይዞ ሲገኝ ገንዘቡ ተይዞ ምርመራ መደረጉ አይቀርም ብሏል። ትክክለኛ ገንዘብ ሁሉ እየተጣራ ስለሚመለስ ህጋዊ ሰዎች ምንም ስጋት ሊገባቸው እንደማይገባ ነው ጀኔራል ዞሩ ያሳስቡት። የብሔራዊ ባንክን ወክለው በመድረኩ ተሳታፊ የነበሩት አቶ አብይ ብርሃንም ቁጥጥሩ ሌሎች ያልተጠበቁ ውጤቶችም ሊያስገኙ ስለሚችል መቀጠል አለበት ባይ ናቸው። ገበሬው ማንነቱ ይታወቃል። በአካባቢ ህዝብ ተመስክሮለት ምን ተብሎ ይሄ የሚመለስ ነው። ሌላ ችግር ከሄለ በስተቀር የአካባቢ አርብቶ ነጋሪውም አራሹን ግብሬ ምንትን የሚለው ነገር የለ ሰዎች ተመላሽ ነው የሚሆነው። ይሄ መረብ ስትል ስህተት እንዳይመጣ ሁሉ ነው የምትይዘው ነገር ግን እያጣራ እያጣራ እያጣራ ይዘ ሌላ ነገር ራሱ መንግስት ያላያቸው ያመጣ ይችላል። አሁን ከዚህ በህግ በሚታይበት ወቅት ሌሎች ያልታዩ ወንጀሎች ራሱ ሊገኙበት በህገ ወጥ ወንጀል ይሰራጃለ። ቀጥታ ደግሞ የዘረፈ ማህብቶች አሉ፣ ፎርጅድ ብሮች አሉ። ይህን ሁሉ ላይ ፎርጅድ ብር ሲባል ተመሳሳይ ብር ነው። ፎርጅድነቱ ከህጉ ውጭ መሰራት ነው እንጂ አንድ ብር አለ ከተማችን ትክክለኛ ብር ፎርጅድ አይደለም፣ ግን ደብር ስለሰራ ፎርጅድ ያስ ብሏል። እንደዚህ ብሮችም አሉ። እነኝሁ የሚለይበት ሜካኒዝም ነው። ክልሎችን በአፈጣጠም ሂደት ያጋጠሟቸውን ችግሮች በሪፖርታቸው አቅርበዋል። በምስራቅ ሐረርጌ ዞን በኩል የጫትና የአትክልት ውጤቶች ንግድ በዋናነት በጥሬ ገንዘብ እየተካሄደ ስላለ ለዚሁ አላማ በግለሰቦች ተይዘው የነበረው በመቶ የሚቆጠር ገንዘብ አስፈላጊው ማጣራት ከተደረገ በኋላ ለባለ ንብረቶች እንዲመለስ ተደርጓል ብለዋል። ባንክ ከተዘጋ በኋላ የሚካሄድ የጫት ግብይትና ሽያጭም ሰፊ ስለሆነ መፍትሄ ይፈለግለት ብለዋል። የሶማሌ ክልልም በተመሳሳይ የቁም እንስሳት ንግድ በዋናነት የሚከናወነው የቁም እንስሳትን ወደ አጎራባች ሀገራት በመውሰድ ስለሆነ አርብቶ አደሮች በርከት ያለ ጥሬ ገንዘብ በእጃቸው ሊገኝ ይችላል ብለዋል። በሌላ በኩል የሶማሌ ክልል ካሉት ወረዳዎች ሀያዎቹ ብቻ ባንክ ያለባቸው በመሆኑና በቀሪዎቹ ወረዳዎች የሚኖሩ ነዋሪዎች ገንዘቡን በየቤታቸው የሚያስቀምጡ መሆናቸውም እንደ ችግር ተነስቷል። ጄኔራል ዘውዱም ባንክ በሌለባቸው አካባቢዎች የሚኖሩ ነዋሪዎች የገንዘብ ለውጡ ተጠቃሚ እንዲሆኑ ከብሔራዊ ባንክ አስፈላጊው ድጋፍ እንዲደረግላቸው ጠይቀዋል። የብሔራዊ ባንክ ተወካይ የሆኑት አቶ አቢ ብርሃኔ ሁሉም የህብረተሰቡ ክፍል ተደራሽ የሚያደርጉበት ሁኔታ ይመቻቻል ብለዋል። ባይዘጉ ባንኮች ይወጣሉ። ህዝቡ ገና ነው፣ የዚህ እውቀትም ንቃትም ስለሌለው ነው እንጂ ባንክ ይወጣል። መኪና ይዘው አጃቢ ይዘው ሄደው በየወሩ በየሳምንቱ የሚሰበስብበት መንገድ እንዲፈጸም ራሱ እየወጡ ይጠይቃሉ ባንኮች። አሁን ህዝቡ ከበዚህ ሰዓት ነው እንግዲህ ሊሰበሰብ ይችላል ተብሎ የሚታሰበው። በመድረኩ ትኩረት እንዲሰጠው የተጠየቀው ሌላው ጉዳይ ከኢትዮጵያ ድንበር አካባቢ በኢትዮጵያ ብር ግብይት የሚፈጽሙ የአጎራባች ሀገራት ከተሞች ጉዳይ ነው። ከተሞቹ በዋናነት የኢትዮጵያን ብር በመገበያያነት የሚጠቀሙ ሲሆን ከውጭ ሀገር ምንም አይነት የኢትዮጵያ ብር ወደ ሀገሪቱ እንዳይገባ መወሰኑ በእነኛ አጎራባች ሀገራት የድንበር ከተማ ነዋሪዎች ላይ ኢኮኖሚያዊ ኪሳራ ሊያስከትል ይችላል ተብለዋል። ተጎጫሌና በለዶወይኒ ከተሞች ለዚህ እንዳብነት ቀርበዋል። ይህ በምስራቅ ኢትዮጵያ አመራሮች ደረጃ እንደማይፈታና ጥያቄው በአቶ ሙስጠፌ ማመድ አማካኝነት ለፌዴራል መንግስት መቅረቡንም ጄኔራል ዘውዶ አስታውቀዋል። የጸጥታ መድረኩ ከመከላከያና ፌዴራል ፖሊስ ባሻገር የየክልሎቹን የፖለቲካና የጸጥታ አመራሮች እንዲሁም አቃቤ ሕግን ያካተተ ሲሆን ወደፊት የፌዴራልና የክልል ጉምሩክ አመራሮችንም ጭምር ተሳታፊ የሚሆንባቸው ተከታታይ መድረኮች ይኖራሉ ተብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ የኮሮና ቫይረስን ክትባት ለማምረትና ወደ አገልግሎት ለማስገባት የሚካሄደው የምርምርና የማምረት ሂደት ሙሉ በሙሉ ግልጽ በሆነ አሰራር እንዲከናወን ኤድስ ሄልት ኬር ፋውንዴሽን የሚባል ዓለም አቀፍ ድርጅት ጠይቋል። በአጭር ጊዜ ሊወጣ እንደሚችል የሚታሰበው ክትባት ጥቅምም ጉዳትም ሊኖረው እንደሚችል ተጠቁመዋል። ከአፍሪካ ሕዝብ ሀያ ከመቶ የሚሆነው በክትባቱ ሙከራ ይሳተፋል ተብሏል። መለስካቸው ማህዘር ኤድስ ሄልስ ኬር ፋውንዴሽን ኢትዮጵያ ከሌሎች በጤና ዙሪያ ከሚሰሩ ሶስት ድርጅቶች ጋር በጠራው ጋዜጣዊ ጉባኤ ላይ ያሰራጨው የጽሑፍ መግለጫ አፍሪካና ዓለም በኮቪድ-19 ክትባት ምርት ሂደት ላይ መቶ በመቶ ግልጽነት ይጠብቃል ይላል። መንግሥትና የመድኃኒት አምራች ድርጅቶችን ጨምሮ ኮቪድ-19ን ለመከላከል የሚያስችለውን ክትባት ለማግኘት በሚሠራው ሥራ ከፍተኛ ጥንቃቄና ተገቢ የሆነ ጥረት ማድረግ እንዳለባቸውም ያስገነዝባል። የአፍሪካ የኤድስ ሄልስ ኬር ፋውንዴሽን ቅርንጫፍ ጽሕፈት ቤት ኃላፊ ዶክተር ፔንያ ኢውቶንግ ኖቨል ኮሮና ቫይረስን ድል ልንመታው የምንችለው በሚገኙት ክትባቶች ላይ የህዝብ አመኔታ ከፍተኛ ሲሆን ብቻ ነው ሲሉ ተናግረዋል። አክለውም የዓለም የጤና ድርጅት እንደገለጸው 20 በመቶ የሚሆነው የአፍሪካ ሕዝብ ክትባቶቹን ለማግኘት በሚደረገው የምርምር ሙከራ ይሳተፋል ወይንም ሙከራው ይፈጸምበታል። ስለሆነም ሂደቱ ሙሉ በሙሉ ግልጽ እንዲሆን መጠየቃችን ፍጹም ፍትሐዊ ነው ብለዋል። የኮቪድ-19 ክትባትን ለማግኘት በአሁኑ ጊዜ እየተካሄዱ የሚገኙ ሙከራዎችንና እየታዩ ያሉ ውጤቶችን የተመለከቱትና በዓለም አቀፍ ደረጃ ከተለመደው ሳይንሳዊ አሰራር አንጻር እያወዳደሩ የተነተኑት የኢትዮጵያ ጤና አጠባበቆች ማኅበር ዋና ሥራ አስኪያጅ ዶክተር አለማየሁ መኮንን ነበሩ። በእሳቸው አባባል በአጠቃላይ ውስብስብና ረዥም ጊዜ የሚወስድ እንደሆነ አስረድተዋል። በአማካይ አንድን ክትባት አግኝቶ ለገበያ ለመዋል ከ15 እስከ 20 ዓመታት እንደሚወስድም ተናግረዋል። ይሁንና ኮቪድ-19 ከፈጠረው አጣዳፊ ሁኔታ አኳያ አሁን እጩ ሆነው የቀረቡት ክትባቶች አያሌ የምርምርና የሙከራ ደረጃዎችን የዘለሉ ናቸው ብለዋል። ሁለት ገጽታዎች እንዳሉትም አስገንዝበዋል። አሁን ስጋቶች አሉ፣ እንደ ስጋትም እንደ ተስፋም። ስጋቶቹና ጭንቀቶቹ ምንድን ነው? የድረስ ሳይድረስ ስለሆነ ክትባቱ በሰዎች ላይ በረዥም ጊዜ የሚያመጣው ችግር በደንብ አልተጠናም። ይሄ ፕሪክሊኒካል ኢቫሉዌሽን ነው የሚባለው ማለት በተለይ በእንሰሶች ላይ የሚሰራው ሙከራ ከቅድመ የሰው ሙከራ ጋር የተያዘ ዋናውና ሰፊው ስራ በደንብ እስካልተከበረ ድረስ ደህንነቱን አፍ ሞልቶ መናገር ያስቸግራል። ዶክተር አላማየሁ እንዳባሩት ሌላው ትኩረት ሊሰጠው የሚገባው ክትባቱ በሰዎች አካል ገብቶ ተፈላጊውን መከላከያ ይፈጥራሉ የሚለው ቁም ነገር ነው። ይሁንና ኮቪድ ከፈጠረው ስጋት አኳያ ደግሞ ክትባቱን ለ15ና 20 ዓመታት መጠበቅ እጅግ አዳጋች እንደሆነ ጠቁመው ስጋትና ተስፋውን ጠቁመዋል። በአፍሪካ 20 በመቶ የሚሆነው ህዝቧ እንዲሞከርበት እንዴት ነው የተወሰነው ለሚለው ጥያቄ ምላሽ የሰጡት ደግሞ የኤድስ ሄልስ ኬር ፋውንዴሽን ኢትዮጵያ ዳይሬክተር ዶክተር መንግስቱ ገብረ ሚካኤል ናቸው። ስቴትመንቱ ላይ ትክክል ነው። ወደ 220 ሚሊዮን የሚሆኑ አፍሪካውያን ላይ ሊሞከር እንደሚችል የተቀመጠ ቁጥር አለ። እውነቱን ለመናገር ኤግዛክትሊ ካልኩሌሽኑ በምን አይነት መንገድ መጣ የሚለውን ነገር አናውቅም። ምክንያቱም ይሄ የአንድ ካምፓኒ ቁጥር ብቻ ስላልሆነ ማለት ነው። እንደሚታወቀው አሁን ባለን መረጃ መሰረት ከመቶ በላይ የሚሆኑ ፋርማሲቲካል ካምፓኒስ የኮቪድ-19 ቫክሲን ዴቨሎፕመንት ላይ እየሰሩ ይገኛል። ከመቶ በላይ የሚሆኑ ማለት በተለያዩ ኮንቲኔንቶች ከመቶ በላይ የሚሆኑ ካምፓኒዎች ላይ ተሰማርተው ይገኛሉ። ስለዚህ እነዚህ ሁሉ ካምፓኒዎች ህዩማን ሳብጀክትን ታርጌት በሚያደርጉበት ጊዜ የሚደርሰው ቁጥር ነው ይህ 220 ሚሊየን የሚባለው ይሄ ኢትስ ኦንሊ ኢን አፍሪካ። ያ ማለት አፍሪካ ላይ ብቻ ይሞከራል ማለት አይደለም። ስለዚህ በዛ መሰረት ነው መረዳት ያለብን እንጂ ይሄ አሁን ይህን ቁጥር ያስቀመጠው ለምን ሆነ ይሄ ስቴትመንቱም ራሱ አፍሪካ ውስጥ ያሉ የሚመለከታቸው አካላት እንዲሰሙት የተዘጋጀ ስለሆነ ብቻ ነው ይህን ቁጥር እዚህ ጋር ያስቀመጠው ነው ማለት ነው። ኤድስ ሄልዝ ኬር ፋውንዴሽን ኢትዮጵያ ይህም መግለጫ በጋራ የወጣው ከኢትዮጵያ የጤናታ ወቅ ማህበር ከኮንሶርቲየም ኦፍ ሪፕሮዳክሽን ሄልስ አሶሴሽን እና ፕሮ ዴቨሎፕመንት ኔትወርክ ከተሰኙ ድርጅቶች ጋር እንደሆነ ታውቋል። መለስካቸው ካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ የመጽሔት ርዕስ እንለው። ለህዝባቸው ጥሩ የጤና እንክብካቤ በተለይም ለኮሮና ቫይረስ በቀላሉ ተጋላጭ ለሆኑ የማህበረሰብ ክፍሎች የማህበራዊ ጤና ጥበቃ የሚያደርጉ መንግስታት አስከፊውን የኮቪድ-19 ወረርሽኝ በተሻለ ሁኔታ መወጣት ይችላሉ ይላሉ የተባበሩት መንግስታት ድርጅት ባለስልጣናት። ይህ አስተያየት የተሰማው የኮቪድ-19 ወረርሽኝ በሰብአዊ መብቶች ጥበቃ ላይ ስለሚያሳድረው ተጽዕኖ ውይይትና ክርክር በተካሄደበት የድርጅቱ የሰብአዊ መብቶች ጉባኤ ላይ ነው። ሊሳ ሽላይን ከጄኔቫ ለአሜሪካ ድምፅ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። በዓለም ላይ ከዚህ የኮሮና ቫይረስ ወረርሽኝ ቀውስ የዳነ አገር የለም። ይሁን እንጂ ግን የተባበሩት መንግስታት ባለስልጣናት እንደሚሉት በወረርሽኙ ይበልጥ የተጎዱት እጅግ ድሆች የሆኑትና ከማህበረሰቡ የተገለሉ የህብረተሰብ ክፍሎች ናቸው። የተባበሩት መንግስታት የሰብአዊ መብት ኮሚሽነር ሚሸል በከሌት እንደሚሉት አንዳንዶቹ መንግስታት ይህን ቀውስ ለመፍታት የተጠቀሙበት ሰብአዊ መብትን መሰረት ያደረጉ ፖሊሲዎችን ተግባራዊ በማድረግ ነው መንግስታቱ ግምት ውስጥ ያስገቧቸው እርምጃዎች የጤና እንክብካቤ ለማግኘት አቅሙ የሌላቸውን፣ ለዕለት ጉርስ የሚቸገሩትን፣ ከስራ የተፈናቀሉትንና መሰረታዊ ፍጆታዎችን ማሟላት ላልቻሉት የህብረተሰብ ክፍሎች አስፈላጊውን እርዳታ ከማድረግ ጋር ነው። ኮሚሽነሯ ጨምረው እንዳስጠነቀቁት ይህን ሳያደርጉ እጅግ የተጎዱ ዝቅተኛ የማህበረሰብ አባሎቻቸውን ችላ ብለው የሚሄዱ ከሆነ መጪው ጊዜ አስከፊ እንደሚሆንባቸው ተናግረዋል። ችግሮችንም በግልጽ ስለመወያየት አስፈላጊነት እንዲህ ብለዋል። እስከዚህች ቀን ድረስ አንዳንድ መንግስታት የህዝባቸውን አመኔታ በማግኘት በኩል ብርቱና ስር የሰደደ ችግር ያለባቸው መሆኑን አሳይተዋል። ትችቶች እንዳይኖሩ የመረጃ ነጻነት ፍሰትን በመገደብ ዜጎች በምንም ነገር ውስጥ እንዳይሳተፉ ከልክለዋቸዋል። እነዚህና ሌሎች የሰብአዊ መብት ጥሰቶች የህብረተሰብ ጤና ብሎም የሰብአዊ መብቶች ጠንካራና ዘላቂ መሰረት ላይ እንዳይኖሩ አድርገዋቸዋል። የኮሮና ቫይረስ ወረርሽኝ ስርጭትን ለመክታት እንዲዘጉ የተደረጉ በርካታ ነገሮች የብዙ አገሮችን ኢኮኖሚ ጎድተዋል። ከሁሉ በላይ ግን በጣም የተጎዱት ከሁለት ቢሊዮን በላይ የሚሆኑ እና መደበኛ በሆነው የሥራ ዘርፍ ውስጥ የተሰማሩት ድሆቹ የማኅበረሰብ ክፍሎች ናቸው። ከዚህ ውስጥ ደግሞ የዓለም ሠራተኞች ማኅበር እንደሚለው ሴቶቹ ከወንዶቹ የበለጠ ሥራ በማጣትም ሆነ ያለውም የሥራ ሰዓት የተቀነሰባቸው በመሆን ተጎጂዎች ሆነዋል። ስደተኞቹ ሰራተኞች በቁጥር አነስተኛ የሆኑ ንዑሳን የማህበረሰብ ክፍሎችና የአካል ጉዳተኞች እንዲሁም ሌሎቹ ግንባር ቀደም ተጠቂዎች ናቸው። ስለዚህ ማህበራዊ ተቋማትን ከኮቪድ-19 ወረርሽኝ መጠበቅ በጣም ወሳኝ የሆነ ስትራቴጂ ነው። የዓለም የጤና ድርጅት ዘገባ እንደሚያሳየው በዓለም የኮሮና ቫይረስ ተጋላጮች ቁጥር ከ29 ሚሊዮን በላይ ይሆናል። ከዚህ ውስጥ ደግሞ ወደ አንድ ሚሊዮን የሚሆኑት እንደሚሞቱ ይገመታል። የዓለም የጤና ድርጅት የአጣዳፊ ፕሮግራሞች ዲሬክተር ማይክ ራያን እንደሚሉት የሰው ጤንነት እና ሰብአዊ መብት በጣም የተገናኙ ነገሮች እየሆኑ ነው። በኮሮና ቫይረስ ወቅት የሚታየው ነገር ግን ይህን የሚያረጋግጥና የሚያከብር አይደለም። እንዲህ ይላሉ ራያን። በጾታ ማንነት የሚወሰን በሀብት፣ በዕድሜ፣ በማኅበራዊ ስፍራ፣ በነገድና እንዲሁም በሌሎች በርካታ ነገሮች ተጽዕኖ ስር ያለ ነው። በዚህ ረገድ የዓለም ጤና ድርጅት የኮቪድ-19 ወረርሽኝ የሰብአዊ መብት ጥሰትን ለመፈጸም ሽፋንም ሆነ አይኖርበትም የሚለውን የሰብአዊ መብት ከፍተኛ ኮሚሽነር የዘወትር ማስጠንቀቂያ ይደግፋል። የኮቪድ-19 ክትባትንም ሆነ እንክብካቤውን በሚመለከት ዓለም አቀፉ ማኅበረሰብ አብሮ መስራት ይኖርበታል። የሕክምና እርዳታም ሆነ ሕይወት አደን እንክብካቤው በአፋጣኝ ድሃና ሀብታም ሳይል ለሁሉም እኩል መዳረስ አለበት። አቅርቦቱ መግዛትና ማግኘት በቻለና ባልቻለ ብቻ ተብሎ መወሰን የለበትም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። የተከበራችሁ አድማጮች ቀደም ሲል ተላልፎ በነበረ ዜና ላይ ማስተካከያ አለን። በትናንትናው ምሽት ስርጭታችን ባስደመጥ ናችሁ የአዲስ አበባ ሪፖርተራችን ሳይመን ማርክስ ዘገባ ውስጥ የኢትዮጵያና የኤርትራ ድንበር የተዘጋው በትግራይ ክልል ባለስልጣናት ጥያቄ እንደሆነ የሚጠቁም መልእክት ተላልፏል። ይሁን እንጂ ቀደም ሲል ጠቅላይ ሚኒስትር አብይ አህመድ ሰጥተውት በነበረ አንድ መግለጫ ላይ ተከታዩን ተናግረው የነበረ በመሆኑ መልእክቱ በዚሁ መሰረት እንዲታረም ከይቅርታ ጋር እንጠይቃለን። ድንበር ጋር ተያይዞ ሰላሙ ሲፈጠር በሁለቱም ወገን መክፈት በስፋት መክፈት ይታይ ነበር። ድንበሮቻችንን እንደ ውጭ ሀገር ሳይሆን እንደ ሀገር ሰው ይንቀሳቀሳል ከዚህም ከዚያም ማለት ይቻላል። ብዙም ጥብቅ ቁጥጥር አይደረግበትምና ብዙ ሰዎች ከዚህም ወደዛ ከዛም ወደዚህ የመምጣት ሁኔታ ነበረ። ያ ብቻ ሳይሆን የኢትዮጵያ ተቃዋሚ ሆነው ወደ ኤርትራ የነበሩ ወደ ኢትዮጵያ የተመለሱ፣ የኤርትራ ተቃዋሚ ሆነው ወደዛ ያልተመለሱ ኃይሎች አሉ። ስለዚህ ይህንን የመከፈቱን ጉዳይ ሌሎች ኃይሎችም ለተለያየ አላማ የመጠቀም ፍላጎት እና ዝንባሌ ስለነበረ በኤርትራ መንግስት በኩል ያለው የድንበር ጉዳይ ለምሳሌ በአየር ያለው እንቅስቃሴ ኮንትሮል ነው። ስለዚህ በረራ ፍሪኬንሲውን ጨምረን እንቅስቃሴ እያደረግን ነው። የተገደበ ነገር አይደለም። ሁለተኛው በድንበሮቻችን ግን ቁጥጥር ማድረግ የሚያስችል የከስተም ስርዓት ፈጥረን ሰዎች ከአንድ ሀገር ወደ አንድ ሀገር ሲሄዱ ማወቅ የሚያስችል አቅም እስክንፈጥር እንደ ዝም ብለን የከፈትነው ጉዳይ አደጋ እንዳያስከትልብን የሚል ኮንሰርን አለ። ኮንሰርኑ ላይ የሰራንበት እንገኛለን እኛም እንጋራዋለን። ከኤርትራ የተለያዩ ሰዎች ወደዚህ የሚገቡ ከሆነ ከዚህም ወደዛ የሚሄዱ ከሆነ ለሰላም፣ ለቱሪዝም፣ ለልማት ብቻ መሆን አለበት። ጥፋት የሚያስከትል ከሆነ በአንድ ሀገር ውስጥ አልፎ ሌላ ሀገር ጥፋት የሚያመጣ ማንኛውም ነገር ባለም አቀፍ ሕግም እየተፈቀደ አይደለም። የዜናውና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ከዚህ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ በትዊተር በኢንስታግራም በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ መጫን ትችላላችሁ በአሃዱ ራዲዮ ዘጠና አራት ነጥብ ሶስት ላይም ልታገኙን ትችላላችሁ። የስርጭቱ ፕሮዲውሰር ብርሃን ኃይሉ፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየው ገበያው፣ ለዜናው ቆንጅታ፣ ዋና አዘጋጅ ትዝታ በላቸው፣ እኔም እያስተናገድኳችሁ ያለሁት ሶሎሞን አባተነን። እስከ ምሽቱ አራት ሰዓት ይቀጥላል ስርጭታችን። አሁን ወደ ተከታዩ ዘገባ እንሸጋገር። በመስከረም አዲስ አበባ ውስጥ በአደባባይ የሚከበሩ በዓላት ህብረተሰቡን ከኮሮና ቫይረስ ለመጠበቅ በሚያስችል ሁኔታ እንዲከናወኑ ምክትል ከንቲባ አዳነች አቤቤ አሳስበዋል። የመስቀል አደባባይ ግንባታ ስራ ለመስቀል ስለሚደርስ በዓሉ በተለመደው ቦታ እንደሚከበርም ተናግረዋል። በሌላ በኩል ከንቲባዋ ለሆራ ፊንፊኔ የእሬቻ በዓል ማክበሪያ ስፍራ የይዞታ ማረጋገጫ ካርታ ለአባገዳዎች አስረክበዋል። ጸሐይ ዳምጠው ዝርዝሩን ይዛለች። የአዲስ አበባ ምክትል ከንቲባ አዳነች አቤቤና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማቲያስ የመስቀል አደባባይ መልሶ ግንባታ ፕሮጀክት የደረሰበትን ደረጃ ዛሬ ተመልክቷል። መጪው የመስቀል ደመራ በዓል አነስተኛ ምእመናን በተገኙበት በመስቀል አደባባይ እንደሚከበር ምክትል ከንቲባ አዳነች አቤቤ በዚሁ ስነ ስርዓት ላይ ተናግረዋል። በአሁኑ ሰዓት በኮሮና ቫይረስ ተግዳሮት የተነሳ በዓሎቻችንን ወደ አደባባይ ወጥተን ህዝቡ ከዚህ በፊት ሲያከብር በነበረው ሁኔታ እያከበር ነው። ብዙ በዓሎች አልፈዋል። ከመጋቢት ወዲህ በአደባባይ ላይ ሲከበሩ አልነበረም። መመቀል በዓለም ህዝቡ ወጥቶ በአደባባይ የሚያከብርበት በዓል ነው ማለት አይደለም። ለመቀል እዚጋ ጋር እናዘጋጅ ያለን ስንል መቀልም እሬቻም፣ ከፊታችን የሚጠብቁን በዓላት ናቸው። በዓላቶቹ ሀገራዊ ትልልቅ ፋይዳ አላቸው። ለቱሪዝምም በዩኒስኮ የተመዘገቡበት ሁኔታ ስላለ ጭም እነኝም በዓላቶች ስርአታቸው መፈጸም አለበት። በሃይማኖት አባቶችና በአባ ገዳዎች ስርአታቸው መፈጸም አለበት። እነሱ በሚወስኑት እቺ ቦታ ማስተናገድ በምችለው የተወሰነ ቁጥር ሰው ብቻ ይዞ ከዚህ ውጭ ችግሩ የጋራችን ነው። የከተማችን ነዋሪዎች ሊረዱን ይገባል። የአካባቢዎች ሊረዱን ይገባል። ግንባታው ትልቅ ሀገራዊ ፋይዳ ያለው መሆኑን የተናገሩት ምክትል ከንቲባ አዳነች አቤቤ የከተማውን ገጽታ በመገንባት ረገድም ትልቅ አስተዋጽኦ ያበረክታል ብለዋል። ፕሮጀክቱ እጅግ በጣም ዘመናዊ የሆነ ፓርኪንግ አንድ ሺ አራት መቶ ተሽከርካሪዎችን ማቆም የሚችል ምድር ውስጥ የተሰራ ወደ ሁለት ሺህ የሚሆኑ ዛፎች እዚህ አካባቢ ላይ እንዲኖሩ ይደረጋል። መቶ ያህል ዛፎች የሚንቀሳቀሱት በዘመናዊ ሁኔታ የተሰሩ ዛፎች ናቸው። በተጨማሪ ከዚህ በፊት አገልግሎት ይሰጥ የነበረው ደረጃው በነበረበት ሁኔታ ነው የሚመለሰው እና የሚሰራው ይኸው ሁሉ አገልግሎት ተሰጥቶ በእንደዚህ ዐይነት ሁኔታ ተሰጥቶ ከላያለው መሬት ወደነበረበት እየተመለሰ ያለው አርባ የሚደርሱ ሱቆች እዚህ አካባቢ ለአገልግሎት የሚያስፈልጉ ሱቆች ያሉት። በተጨማሪ እንደምናውቀው በየአደባባዮቻችን በምንወጣበት ሰዓት መጸዳጃዎች የሉ ለንጽህና እጅግ አስቸጋሪ የሆነ አሁን ወደ ሁለት መቶ ያህል መጸዳጃ ቤቶችን ጭምር ይኖሩታል። እዚህ መቶ የተለያዩ ህዝባዊ በዓል፣ ሃይማኖታዊ በዓል፣ ሀገራዊ በዓሎች በሚከበሩበት ሰዓት ሱቆች አሉን። ውበቱን ለመጨመር ዛፎች አሉ። በተጨማሪ ደግሞ ምቹ እንዲሆንላቸው የተደረገበት ሁኔታ ነው ያለው ስፍራው የመስቀል ደመራ በዓልን ማክበር በሚያስችል መልኩ ተዘጋጅቶ ማየታቸው ያደረጋቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁሕ ቅዱስ አቡነ ማትያስ ተናግረዋል። በተመሳሳይ መስከረም 23/2013 ዓ.ም በአዲስ አበባ የሚከበረው የእሬቻ በዓል አባገዳዎች የማክበሪያ ስፍራ ተረክቧል። የኦሮሞ ሕዝብ ጭጋጋማውን የክረምት ወቅት አልፎ ወደ ብርሃን ላሸጋገረው ፈጣሪ ምስጋና የሚያቀርብበት የእሬቻ በዓል በዚህ ዓመት በአዲስ አበባ ከተማ መስከረም 23 ቀን ይከበራል። የእሬቻ በዓል ማክበሪያ ስፍራ ካርታውን ያስረከቡት የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ ስፍራው ቀደም ሲል የእሬቻ በዓል የሚከበርበት ቦታ መሆኑ በመረጋገጡ የማረጋገጫ ሰነድ መሰጠቱን ተናግረዋል። የእሬቻ በዓል የአብሮነትና የሰላም እሴት መሆኑን ምክትል ካንቲባው ተናግረዋል። እንግዲህ እሬቻ በዓልን በምናከብርበት ሰዓት፣ መስቀልንም በምናከብርበት ሰዓት ትልቅ ሀገራዊ ፋይዳ ያለው የህዝብ በዓል ነው። እሬቻ ሰላም ነው። እረቻ ፍቅር ነው። እሬቻ አብሮ መኖር ነው። አብሮነት ነው። ይህንን የህዝብ ባህል ህዝባችን ውስጥ ማስረጽ ይኖርብናል። ህዝባችን ውስጥ ደግሞ በምንልበት ሰዓት የኦሮሞ ህዝብ ባህል ብቻ ሳይሆን በሰላም በአንድነት፣ በአብሮነት፣ በፍቅር ሌሎችንም የራስ አድርጎ በማቀፍ ያ የነበረው የጥንት ዛሬ ሲተገበር ያለ በተለያየ መንገድ ግን ይህንን እሴት እንዲሸረሸር እየተደረገ ያለበትን ሁኔታ ጭምር እሱን በደንብ መቀነስና እሴቱን ደግሞ ከፍ ማድረግ በሚቻልበት ደረጃ ማከበር ስላለበት አንድ በዓል ዝም ብሎ የማክበር ስርዓት አይደለም። ይህንን እሴት ከፍ የማድረግ ነው። ህዝባችን መካከል እሴቱ እንዲታወቅ የፍቅር፣ የሰላም፣ የአንድነት፣ የአብሮነት በዓል መሆኑን ማሳያም ነው። ስለዚህ በዚህ በዓል ላይ እዚህ ቦታ ላይ ይከበራል ብለን ይህንን ሰነድ ርክክብ በምናደርግበት ሰዓት አባገዳዎች የሚወስኗቸው የተወሰነ ቁጥር ስርዓቱ ብቻ እንዳይቀር የተወሰነ ቁጥር ያለው ማህበረሰብ እዚህ ጋር መጥቶ በነሱ በሚሰጡት በሚያዘጋጁት፣ በነሱ በኩል በሚዘጋጀው ባጅ ብቻ የሚከበር ነው የሚሆነው። ምንም እንኳን በዓሉ በጋራ የሚከበር ቢሆንም በኮቪድ-19 ወረርሽኝ ምክንያት የዘንድሮው በተወሰኑ ሰዎች ብቻ እንደሚከበር የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ አቶ ከበደ ደሳ ገልጿል። በዚህ አመት እንደ በፊቱ በሚሊዮኖች ተሰብስበን ሬቻ በዓልም ማክበር አንችልም። ባለንበት ችግር ምክንያት የኮሮና ወረርሽኝ በሀገራችን የተስፋፋ ሕይወትን የቀጠፋ ባለበት ህዝብን እዚህ ሰብስቦ በሚሊዮኖች ህዝብን ሰብስቦ በሽታው ገጠሩ የሀገራችን አካባቢ እንዳይስፋፋ ለማድረግ አባገዳዎች ውሳኔ አስተላልፈዋል። በጥቂት ሰዎች ከሁሉም ወዳዎች የተወከሉ በተወካዮች በዓሉ እንዲከበር ታስቦ እንዲሁል ሌሎቹ ደግሞ በየአካባቢያቸው በተለያዩ ተግባራት አክብሮ እንዲያልፉ መልእክታቸውን አስተላልፈዋል፣ ውሳኔ ወስነዋል። በዚሁ መሰረት ኦሮሞ ህዝብም ባለበት በዓሉን አስቦ እንዲሁል ጥሪያችን እያስተላለፍን በዓሉ የሰላም የፍቅር የአንድነት የእርቅ እንዲሆንልን ምኞታችንን ገልጻለን በሰነ ስርአቱ ላይ የተገኙት አባገዳዎችና ሀደ ሲቄዎች አስተዳደሩ እሴቱ እንዲጎለብት ለበአሉ ቋሚ ማክበሪያ ቦታ የማረጋገጫ ሰነድ በመስጠቱ አመስግኗዋል ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሀርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሀርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ መስከረም 8 2019 ዓ ም ምሽት ፕሮግራም ነው። ወደ ተከታዩ ዘገባ እንለፍ። የላይኛውን የመካከለኛውና የታችኛውን የአፋር ክልል ዞኖች ያጠቃው የዘንድሮው ከፍተኛ የጎርፍ አደጋ ያደረሰው ማኅበራዊና ምጣኔ ሀብታዊ ቀውስ በቀላሉ እንደማይጠገን ከሶስቱም ዞኖች ያነጋገርናቸው የችግሩ ተጎጂዎች ይናገራሉ። የጎርፍ አደጋ በደረሰባቸው አምስት ክልሎች ውስጥ በሺዎች የሚቆጠሩ ተፈናቅለዋል፣ ለብርቱ ችግሮች ተጋልጠዋል። የምግብ እጥረት ያለባቸውና አስቸኳይ እርዳታ የሚያስፈልጋቸውም አካባቢዎች አሉ። ለመሆኑ በአንድ አገር ውስጥ በአንድ ጊዜ በተለያዩ ምክንያቶች ዜጎች አስቸኳይ እርዳታ ሲያስፈልጋቸው የመንግስታት ምላሽ ምንድን ነው? መንግስት እርዳታውን ከየት ያገኛል? እንዴትስ ያከፋፍላል? የአደጋ ስራ አመራር መስሪያ ቤት ውስጥ እርዳታ በፍጥነትና በተገቢው ሁኔታ እንዲዳረስ ምን ያደርጋል? ጽዮን ግርማ የተለያዩ አካላትን አነጋግራ ያጠናቀረችው ዘገባ ዝርዝሩን ይዟል። ከአምስቱ የአፋር ክልል ዞኖች ውስጥ የአዋሽ ወንዝ አቋርጧቸው የሚያልፈው የዞን አንድና የዞን ሶስት ወረዳዎች በጎርፍ መጥለቅለቅ ከጀመሩ ሁለት ወራት ሊያስቆጥሩ ነው የዚህን ወንዝ ፍሰት ጠብቀው ኑሯቸውን የመሰረቱ አርብቶ አደሮች፣ አርሶ አደሮችና ነዋሪዎች በላይኛው፣ በመካከለኛውና በታችኛው አዋሽ አካባቢ ስለሚገኙ ባለሙያዎች ከ30 ዓመት በኋላ ለመጀመሪያ ጊዜ አጋጠመ ባሉት በዚህ ጎርፍ እንስሳቶቻቸውን፣ ቤት ንብረታቸውን እና የእርሻ ማሳቸውን በሙሉ አጥተዋል። ብሔራዊ የአደጋ ስጋት አመራር ዛሬ ለአሜሪካ ድምፅ በሰጠው መረጃ በኢትዮጵያ በአጠቃላይ በዚህ የጎርፍ አደጋና አደጋው በፈጠረው ናዳ ከ290 ሺህ ሰዎች በላይ ከቤት ንብረታቸው ተፈናቅለዋል። ከዚህ ውስጥ ከዘጠና አምስት ሺ በላይ የሚሆነውን ቁጥር የሚይዙት ከተጠቀሱት የአፋር አካባቢዎች የተፈናቀሉት ነዋሪዎች ናቸው። አቶ አሎ ያዩ የሰባት ልጆች አባት ናቸው። በታችኛው አዋሽ በአፋር አሳይት አካባቢ በግብርና ስራ የሚተዳደሩ አርሶ አደር መሆናቸውን ገልጸውልናል። አትክልትና ፍራፍሬ በተለይም ማንጎና ቴምር ማምረት ከጀመሩ አስር ዓመታት አስቆጥረዋል። የጎርፉ አደጋ በእርሳቸውና በቤተሰባቸው ላይ ያደረሰባቸው ጉዳት ማፈናቀል ብቻ እንዳልሆነ ይገልጻሉ። እስከዛሬ የደከምነውን በባዶ የሚያስቀርና ህይወታችንን አስር አመት ወደ ኋላ የሚመልስ ነው ብለዋል። እኔ አሳይታ ከከተማ አምስት ኪሎ ሜትር ላይ ነው ያለሁት። እኔ ያለሁበት አካባቢ ወረዳ ላይ ከስልሳ ስምንት ሺህ በላይ እንስሳቶች ግመል፣ ፍየል፣ ከብቶች ሙተዋል። ከአስራ አንድ ሺህ ሄክታር በላይ ደግሞ የሰብል ማሳዎች ወድመዋል። ከነዛ መካከል የደረሱ የጥቅ ማሳዎች እንዳለ ከጥቅም ውጭ ሆነዋል። አንድ ጥጥ ሄክታር ለማረስ ከሀያ አምስት ሺ እስከ አርባ ሺ ብር አሁን ባለው ገበያ እስከ አርባ ሺህ ብር ወጪ ያስፈልጋል እና ያን ያህል ሁሉ ወድሟል። በእኔ እርሻም ገብቷል። እኔ ሎሚ ቱካን ቴምር ማንጎ ፓፓዬ እንደዚህ ነ አንዘጥቶችን ይዘራለሁኝ። አሁን ራሱ ውሃ ገብቶበት ነበር ይሻላል። እሳቸው የሚያለሙት የማንጎ ዛፍ ከፍተኛ ጥረት ይጠይቅ እንደነበርም ይናገራሉ። የአስር አመት አንድ ዛፍ ለማሳደግ ውሃ አየር ያስፈልገዋል፣ ማዳበር ያስፈልገዋል፣ የኩትኳቶ ስራ የተለያዩ እንትኖችን እንክብካቤ ይፈልጋል። አንድ ዛፍ አስር አመት ተንከባክቦ መያዝ በጣም ከፍተኛ ወጪ ነው የሚያስፈልገው እና አሁን አንድ ማንጎ እስከ አርባ ሀያ ሰላሳ ምናምን ሺህ ብር ያመጣል አንድ ማንጎ ዛፍ በየአመቱ በምርቱ ማለት ነው። ይሄንን እንግዲህ መሰናክል ሆነብናል። ውሀው በውስጥ አሁን ቲማቲም፣ ሽንኩርት ሂና የተለያዩ አዘርቶችን እንዘራልንኛ በማንጎ በተጨማሪ ማለት ነው። ያው ማንጎ በአመት አንዴ ነው እና የሚያፈራው ማለት ነው። እነዚህ እንትኖች አሁን ጠፍተውብናል። የተለያዩ የፍራፍሬ እንትኖች ተበላሽተውብናል። ውሃ ጥለቅልቆታል እንዳለ አንድ ሜትር የሚሆን ከፍታ ያለው ውሃ ነው። አሁን ገና ባለፈው እንደዚሁ ግድብ ለቁብን ግንቦት ስራ ስድስት ሲለቁ እንደዚህ ወስዶብናል። ሀያ አንድ ቀን ያንን ውሃ ከእርሻው ላይ ከማሳ ላይ ለማውጣት በጀነሬተር ሀያ አንድ ቀን ነው። በርካታ ሰራተኞች አስተማርተን ውሃ ያወጣነው። አሁንም ተመሳሳይ ስራ እየጠበቀን ነው። ከነገ ጀምሮ ውሃ ልናወጣ ነው። እንግዲህ በየጊዜው እንዲህ አይነት ችግር ነው እየተከሰተብን ያለው። አቶ አሎ ይህ የጎርፍ አደጋ በተፈጥሮ ብቻ የመጣ ነው ብለው አያምኑም። የቆቃ ከሰምና ተንዳሆ ግድቦች ውሃውን በአግባቡ እንዲይዙ ባለመደረጉ የደረሰ መጥለቅለቅ ነው ብለው ያምናሉ። ለዚህም የተፋሰሶች ልማት ባለስልጣንን ይወቅሳሉ። ጉዳዩ ከመድበስበስ ወጥቶም አስቸኳይ መፍትሄ ካልተፈለገለት ደግሞ ሌላ ጉዳት ማድረሱ አይቀርም ይላሉ። በላይኛው አዋሽ አሚባራ ወረዳ መልካ ወረራ አካባቢ ሽንኩርት፣ ጥጥና ቲማቲም በማምረት ላይ እንደነበሩ የገለጹልን የሁለት ልጆች አባት አቶ አብደላ ሀጂ የጎርፍ አደጋው ሶስት ሄክታር ላይ ያለሙትን ሽንኩርትና ጥጥ እንዳለ እንደወሰደባቸው ይገልጻሉ። እርሳቸው በሚኖሩበት አካባቢ የደረሰውንም ያስረዳሉ። አሁን እኔ በሚገኝበት በዞን ሶስት አሚበራ እና ሐሩቃ ወረዳ ገላዕሉ፣ ገዋኔ፣ ዱላቻ፣ አዋሽ ፈንታሌ በእነዚህ ስድስት ወረዳዎች ከፍተኛ የሆነ የጎርፍ መጠላለቅ ተከስቷል። ወንዙ ሙሉ ለሙሉ ሰብሮ ፍሰቱን ቀይሮ የአሚበራ ላይ የዕብሌ የሚባል ቀበሌ ላይ ነው። ያ ደግሞ ወንዙ ሙሉ ለሙሉ ፍሰቱን ቀይሮ ወደ ማሳዎች እንዳለ ወደ ማህበረሰቡ ሰብሮ የወጣበት ሁኔታ ያለው። ያው እንግዲህ በዙ ህዝብ ተፈናቅሏል። በጣም ከፍተኛ የሆነ የረሃብ አደጋ አንጃቦብናል በላያችን ላይ። በአሁኑ ሰዓት በተለይ በተለይ በአሚበራ ወረዳ በወረራ አካባቢና በበአዳሀመው ቀበሌ እንዲሁም በአምባሽ ቦንታ የሚባል አካባቢዎች ላይ ከፍተኛ የሆነ የረሃብ አደጋ ተጋልጠዋል ህዝቡ። አቶ አብደላ ውሃው በጊዜ ሂደት ከደረቀ በኋላ ወደ መኖሪያ ቤታቸው መመለስ ቢችሉ እንኳን የወደመባቸውን ንብረት በምን እንደሚተኩት ግራ መጋባታቸውን ይገልጻሉ። ከተፈናቀሉትና ሀብት ንብረት ከወደመበት ማህበረሰብ አንዱ ሆኜ ነኝ። ጥጥና ሽንኩርት ነው ወደ ሶስት ሄክታር ላይ ነበረኝ። እሷ ናት ሙሉ ለሙሉ የተበላችው ጎርፎ። የመከላከል ስራ እየተሰራ በነበረበት ሰዓት ላይ ነው እንግዲህ፣ ሌሊት ነው ከምሽቱ አራት ሰዓት ገደማ አካባቢ ነው የሰበረው። ወንዙ በጣም በፍጥነት ነው ወደኛ አካባቢ ላይ የመጣው። እዛ ገር ወንዙ ደግሞ በጣም ፍሰት ስላለው እንደ ጥይት ነበር የሚሄደው ውሃውና፣ እቃ ራሱ ለማንሳት ራሱ አይመችም። ውሃ በጣም በከፍተኛ ሁኔታ ወደኛ መጣ። በሚመጣበት ሰዓት ውሃ መስበሩን ያው እኛም ዳይኩ ላይ እየሄድን ስለነበር እያየን ስለነበር ወደ ቤታችን በተመለስንበት ሰዓት ነበረ። ውሃው ከፍተኛ የሆነ ሀይል ይዞ እንደመጣ እየሰማን ነበር። በስልክም እየተከታተልን ነበር፣ ግን ሲሰበር ውሃ ሰብሯል በተባልንበት ሰዓት ላይ ሁላችንም በሞተር ሞተር ያለው በሞተሩ ባጃጅ ያለው በባጃጅ ወደ ተራራማና ወደ ከፍታ ወዳለችው ቦታ ነው ሁላችንም ሸሽተን ያመለጥነው። በዛ ሰዓት ላይ ለሊት ላይ ከቤት እቃ ለመውጣትም አይመችም ለማሯረጥም አሊያም ደግሞ ሁሉንም የቤትን እቃል ይዘው ለመሄድም አልተመቸንም። ቤታችንም ብቻ ቆልፈን ቆልፈን ነው የወጣ ነው። የሚለብሰውን ልብስና የተወሰኑ ነገሮችን ነው ይዘን የወጣ ነው እኛ ባለቤቴም እንደዛን ያደረግ ነው። አብዛኛው ማህበረሰብ ደግሞ ያነው ቤታችን እንዳለበት ተዘጋበት ነው። ውሃው ጣሪያው አይታይም። ግማሽ ህዝቡ እኮ እዛ ውስጥ ቀርቶብን፣ ዛፍ ላይ ተንጠለጠለ፣ ጣሪያ ላይ የተንጠላጠለ በሄሊኮፕተርና በጀልባ ሁሉ ይወጡ አሉ። እዛ ስፈር ላይ ማለት ነው። ያው መላው አሚበራ እንዳለ ተጠለሉቋል። ከእስከ የለውም። በእኛ አካባቢ የተከሰተው ችግር ሀብት ንብረታችን፣ ስንት አመት ያፈር ነው ሀብት ንብረታችን አይናችን እያየን የተበላው፣ ማሳችን አይናችን እያየን የተበላው፣ ምግብ ዋስናችንን ለማረጋገጥ በምንጥራት? ጥራት ድካማችን ላይ ነው። ዘንድሮ እንግዲህ አዋሾን ዚህን ሁላ ፈተናና ማእት ያመጣብን መክሰፍቱ ከባድ ነው። በጣም እጅግ ዘግናኝ ነው እና ያው ሁሉም ነገር ከፈጣሪ ነው። አልሐምዱሊላህ ነው። እርሳቸውና ቤተሰባቸው ከተፈናቀሉ አስራ ሁለት ቀናትን እንዳስቆጠሩ ገልጸዋል። ከሌሎች ተፈናቃዮች ጋር ከፍ ባለ ቦታ ላይ እንደተቀመጡ ነግረውናል። ከመካከለኛው አዋሽ የተፈናቀሉት አቦ አወል የተባሉ ግለሰብ በበኩላቸው የወደመው ንብረትና የደረሰው አደጋ ቢያሳስባቸውም የሰው ሕይወት አለማለፉ እንዳስደሰታቸው ይገልጻሉ። ራሱ አንደኛው ደስ ምለው ነገር የሰው ሕይወት ላይ እውነት ፈጣሪ ያው መቼ የሚሰክር ነው የሚሆነ የሱ ህይወት ላይ ሞት አላስከትልም። ግን ከዛ በታች በታች ስንል ቡና መፈናቀል፣ እንደገና ደግሞ እንስሳዎች መሞት ስቪል ላይ ከፍተኛ በተለይ አካባቢ ምርጥ የእርሻ ል ከተማ አካባቢ ደበል የምትባል አካባቢ በፈራም እነዚህ ቀበሌዎቹ በጣም እርሻማ ከተማ አካባቢ ነበሩ። እንዳለ በውኃ ነው በቃ ወስዷል። ከመፈናቀል በኋላ የሚያስፈልጋቸው እርዳታ በአግባቡ እየደረሳቸው እንዳልሆነም ቅሬታ ያቀርባሉ። የተፈለገው የእህል እርዳታ አላደረሰንም። ይህ ያላገኘ ነው እርዳታ በጣም አለ ነው። ህዝቡ የተፈናቀሉ ህዝብ ቁጥሩ የመጣው እርዳታ በቁጥሩ አይመጣጥ ኑም እንደውም ከመንግስት በኩል ድጋፍ አላገኘም እና ውጭ ሀገር የሚገኙ የአፋር አውስትራሊያ የሚገኙ የአፋር ተወላጆች ትንሽ የተወሰነ ነገር ነው የረዱን እና ነጭ ዱቄት ምናምን ልኮልን ነበር እንጂ ከመካከል ከፌዴራል መንግስት እና ከክልል መንግስት ይህ ይህን የሚባል ድጋፍ አላገኘ ባጭሩ ማለት ነው። ተፈናቃዮቹ ችግራቸውን በጊዜያዊና በዘላቂ ከፋፍለው ያስቀምጡታል። አሁን በአስቸኳይ ጊዜ እርዳታ መቸገራቸውን ሲናገሩ፣ በቀጣይ ደግሞ በእነርሱና በሀገሪቱ ምጣኔ ሀብት ላይ የሚያመጣው ተጽዕኖ እጅግ ያሳስባቸዋል። ተፈናቃዮቹ የሚያነሷቸው ጉዳዮች ብዙ ናቸው። የቀደመ ታሪክ ያላቸው የአሁንን ችግር የሚዳስሱና ለወደፊቱም ጥያቄን የሚያነሱ ናቸው። እኛም የተፋሰሶች ልማት ባለስልጣንን ተፈናቃዮቹ ባነሷቸው ጉዳዮች ዙሪያ ጠይቀናል። በሌላ በኩል በኢትዮጵያ የጎርፍ አደጋ ያጋጠመባቸው ክልሎች አምስት ሲሆኑ ከእነዚህም አካባቢዎች በሺዎች የሚቆጠሩ ሰዎች ተፈናቅለዋል። ከዚህ በተጨማሪም በኢትዮጵያ ከተለያዩ አካባቢዎች በግጭት ምክንያት የተፈናቀሉ ዜጎች አሉ። ያንበጣ መንጋ በሰብላቸው ላይ ጉዳት ያደረሰባቸው ዜጎችም አሉ። የምግብ እርዳታ የሚያስፈልጋቸውም ዜጎች አሉ። ለመሆኑ በአገር ውስጥ በአንድ ጊዜ በተለያዩ ምክንያቶች ዜጎች አስቸኳይ እርዳታ ሲያስፈልጋቸው የመንግስት ምላሽ ምንድን ነው? ከየትና እንዴትስ ነው የሚከፋፈለው? ብሔራዊ የአደጋ ስጋት ስራ አመራርን ጠይቀናል። በአጠቃላይ በዚህ ዙሪያ የተጠናቀረውን ሰፋ ያለ ዘገባ ክፍል ሁለት በእሁድ ምሽት ይዘን እንመለሳለን። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ ዘጠና አራት ነጥብ ሦስት ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ወደ ተከታዩ ዘገባ እንለፍ። በአፋር አካባቢ ተፈልፍሎ በሚቀጥሉት ሁለት ሳምንታት ወደ ሌሎች የኢትዮጵያ አካባቢዎች ሊዛመት ይችላል ተብሎ የተሰጋውን የበረሃ አንበጣ መንጋ ለመከላከል ዝግጅት እየተደረገ መሆኑን የግብርና ሚኒስቴር አስታውቋል። የበረሃ አንበጣውን ሙሉ በሙሉ ማጥፋትም ሆነ መከላከል ባይቻልም በሰብል ላይ ሊያደርስ የሚችለውን ጉዳት ለመቀነስ ጥረት እንደሚደረግ ተገልጿል። መስፍን አራጌ ከደሴ ተጨማሪ አለው። በሚኒስቴር መስሪያ ቤቱ የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካይ ታምሮ ከበደ እንደገለጹት የበረሃ አንበጣው ከተከሰተበት ከሁለት ሺህ አስራ አንድ ዓ.ም ጀምሮ አራቱ ዙር የመከላከል ስራዎች ተሰርተዋል። በተለይ በአፋር አካባቢዎች ተመልሶ ካረፈ በኋላ እንቁላሉን በመጣል እንደገና እየተራባ ነው። አሁንም አንበጣው በጣም ክሪቲካል ላይ ነው ያለነው። ነሁ መሬት ላይ ነው የሚሄደው በርታርና በጥቃቶ ላይ ነው ጉዳት እያደረሰ ያለው ከአስር አስራ አምስት ቀን በኋላ መብረር የሚጀምርበት ስቴጅ ላይ ነው አሁን ያለው። ለዛም መብረርም ጀምር ሰብል ላይም ቁጦች ላይም ጥጣቶች ላይም ጉዳት እንዳይጠር

አስራ ሰባት ሁሉም ወረዳ ማለት ይቻላል በአፋር ባሉ ቦታዎች እየተሰራ ነው። በባህላዊ መንገድ ለመከላከል ቦታው ምቹ አለመሆኑን ጠቁመው የተለያዩ ዘዴዎችን በመጠቀም የኬሚካል ርጭት እየተካሄደ ነው ብለዋል። ከኮምቦልቻና ከሰመራ አውሮፕላኖችን በማንቀሳቀስ ርጭት ለማካሄድም ግብረ ኃይሉ በተጠንቀቅ ላይ ይገኛል። እንደተወካዩ አንበጣው በአሁኑ ሰዓት መብረር ላይ ባይደርስም መሬት ላይ ሆኖ በቁጥቋጦና ና ሳር በመሳሰሉት ላይ ጉዳት ያደረሰ መሆኑ ታውቋል። በመጪዎቹ ቀናት ውስጥም ለአፋር አጎራባች ከሆኑ የአማራና የትግራይ ግብርና ቢሮዎች ጋር ሰመራ ላይ ውይይት በማካሄድ ዝርዝር ዝርዝር የስራ መርሃ ግብር እንደሚያወጡ ተናግረዋል። ያም ሆኖ ይላሉ ያንበጣውን መንጋህ ሙሉ በሙሉ ማጥፋት አይቻልም፣ የሚያስከትለውን የጉዳት መጠን መቀነስ እንጂ የሚያደርሰውን ጉዳት ለመቀነስ ካልሆነ በቀር አሁን ጉዳቱን ሙሉ በሙሉ ልምነት ማድረግም በጣም መስቸጋሪ ነው። ምክንያቱም ያልተራባበት ያልተባዛበት ቦታ ይል በጣም ሰፊ ቦታዎች ላይ መሰረተ ልማትም አክሰብል ባልሆኑ ቦታዎች በሙሉ ስለተዋለደ ያንን እየተከላከል ነው። አምናም ሰፊ ስራ ተሰርቶ ምንት የሆነ ሎስ ነው፣ ሁለት ፐርሰንት አካባቢ ነው ሎስ የደረሰው። አንበጣ ከሚያደርሰው ጉዳት በታች ማለት ነው። ዘንድሮም በተመሳሳይ መልኩ አስተዳደር በቂ ዝግጅት አድርጎ የመከላከል ስራ እየሰራ ነው። በአማራ ክልል ዋግምራና ኦሮሞ ብሔረሰብ አስተዳደር ዞኖች፣ ሰሜንና ደቡብ ወሎ እንዲሁም ሰሜን ሸዋ ዞኖች ለአንበጣ ወረርሽኝ ተጋላጭ መሆናቸውን ያረጋገጡት ደግሞ የአማራ ግብርና ቢሮ ምክትል ኃላፊ ተስፋሁን መንግስቴ ናቸው። ስጋት ባለባቸው አካባቢዎች የኬሚካል ርጭት መጀመሩን ላልጀመሩት ደግሞ የመርጫ መሳሪያና ኬሚካል እየቀረበ መሆኑን ጠቅሰዋል። ምክትል ቢሮ ኃላፊው በክልል ደረጃ በፌደራል መንግስት ጋር በመነጋገር መንራል ከጀመረም ያው በተለይ በጣም ችግር ቦታዎች ላይ የአውሮፕላን ርጭት ለማድረግ ሳይንም ከዚያ ውጭ ሞተር የተገጠመላቸውም የፖሊሳ መሳሪያዎችንም ወጣቶች አሉ እንደገና ወጣቶች ማሰልጠን ላይ በማድረግ ከግንቦት ወር ጀምሮ በአምስቱ የምስራቅ አይ አማራ ዞኖች በሚገኙ አርባ አራት ወረዳዎች ውስጥ አምስት መቶ አርባ ዘጠኝ ሺህ አንድ መቶ ስልሳ ሄክታር መሬት ላይ ተከስቶ አንድ መቶ ሀያ አምስት ሺህ ሄክታር ገደማ መከላከል ተችሏል። ይህ በእንዲህ እንዳለ የአገዳ ሰብሎችን በማጥቃት የሚታወቀውና መጤ ተምች እየተባለ የሚጠራው ጸረ ሰብል ባልተለመደ ሁኔታ በጤፍ ሰብል ላይ መከሰቱ ስጋት እንዳሳደረበት የኮምቦልቻ እጽዋት ጥበቃ ክሊኒክ አስታውቋል። የክሊኒኩ ዳይሬክተር መሐመድ ይመር በዚህ ዓመት በሰሜን ወሎ ሀብሩና ጉባላፍቶ ወረዳዎች ውስጥ በ1100 ሄክታር የተዘራ ጤፍ ላይ ተምቹ ተከስቷል። አዲሱ መጤ ተምች ወይም ፎላር ሚር ብለን በእንግሊዝኛ የምንጠራው በ2009 ጀምሮ ነው ወደ ሀገራችን የገባው ከ2009 ጀምሮ እስካሁን ባሉት ጊዜያት አብዛኛውን ጊዜ ማሽላና በቀሎ ነበር እያጠቃ ያለው ነገር ግን በዚህ አመት ለየት ባለመልኩ በጤፍ ሰብል ላይ በከፋ ሁኔታ የተከሰተበት ሁኔታ ነው ያለው እስከ ሰባት ነጥብ አምስት በመቶ የምርት መቀነስን ማስከተሉን ጠቁመው አርሶ አደሩ ማድረግ አለበት ያሉትን መልእክት አስተላልፈዋል በዚህ ተባይ ከጊዜ ወደ ጊዜ አድማሱን እያሰፋ ሁሉንም ያገኛቸውን ሰብሎች እያወደመ ስለሆነ አርሶ አደሩ በጣም ከፍተኛ የሆነ ጥንቃቄና ሁሉም በየቀኑ ማሰስ እንዳለበት አዲስ የተለየ ተባይ በተለይ ቀበሌ አካባቢ እዚያው አቅራቢያቸው ለሚገኙ የግብርና ልማት ጣቢያ ሰራተኛዎች ወደ አሁኑ ማሳወቅ አለበት ከክልሉ ግብርና ቢሮ ያገኘነው መረጃ እንደሚያስረዳው ተምቹ በክልሉ ውስጥ ባሉ ዞኖች አርባ ስምንት ሺ ሁለት መቶ ሰባ አንድ ሄክታር ላይ ተከስቶ በባህላዊ እና በኬሚካል አርባ አራት ሺ አንድ መቶ አስራ ዘጠኝ ሄክታር መከላከል ተችሏል በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካዩ ታምሩ ከበደ ግን መጤ ተምቹ ያን ያህል አሳሳቢ አይደለም ይላሉ መጤ ተምቹ ያን ያክል ምክንያቱም ከሁለት ዘጠኝ ጀምሮ ነው። አቶም ኢትዮጵያ የተከሰተው ኢትዮጵያ ለዛ ተባይ ምቹ አየር ሁኔታ ነበር። ያልተስፋፋበት ክልልም በሁሉም ክልሎች በበቆሎ ላይ ከፍተኛ ጉዳት በማሽላ ላይም እንዲሁም ጉዳት አድርሶ ነበር። ጉዳቱን ስናይ በኢትዮጵያ ደረሰ ጉዳት በጣም መጠነኛ ነበር። ኬንያ ላይ፣ ሱዳን ላይ ሌሎች ሰፊ በቆሎ አምራት የሆኑ ሀገሮች ኢትዮጵያ የተሳካ የመከላከል ስራ ሰርታለች። ተባዩ ተዛማጅ አይደለም። አሁን ወደ መደበኛነት መጥቷል። መደበኛ ከሆነ ደግሞ አርሶ አደሩ ምርጥ ዘርና ማዳበሪያ እንደሚጠቀመው ማሳውን ከአረምና ከተባይ እንደሚከላከለው ማሳውን በመንከባከብ ጉዳቱን መቀነስ ይቻላል ብለዋል። ኢትዮጵያ ውስጥ ጸረ ሰብል ተባዮች በሚፈጥሩት ጉዳት ከ30 በመቶ በላይ የምርት መቀነስ ይከሰታል። ይህ ችግር ባለበት ዘርፉ ከቢሮክራሲያዊ አሰራር ተላቆ በፍጥነት የመከላከል ስራዎች የሚሰሩበት፣ ላጋጠሙ ችግሮች ዘላቂ መፍትሄ የሚፈለግበት አሰራር መዘርጋት ይገባዋል ሲሉ አስተያየታቸውን ለአሜሪካ ድምጽ ሬዲዮ የሰጡ ባለሙያዎች ምክረ ሀሳብ ሰንዝረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ክቡራትና ክቡራን አድማጮች ዝግጅታችን ለዛሬ ተጠናቀቀ። በዋና አዘጋጇ ትዝታ ብላቸው በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ፕሮዲሰሯ ብርሃን ኃይሉና እኔም ያስተናገርኳችሁ ሶሎሞን አባተ ነኝ። መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። በአዲስ ዘመን አዲስ ተስፋን ይሰንቁ። ይጠንቀቁ። ለአዲስ ህይወት ይትጉ። ራስዎን ከኮሮና ቫይረስ ይጠብቁ። ሰላም ጤና ይስጥልን። በደህና አደሩ ደ